የወጣቶች ዓለም። ጤና ይስጥልኝ አድማጮች፣ ይሄ ዝምታ አሰባሪ የአዳጊ ሴቶች ዝግጅታችን ነው። በዛሬው ዝግጅታችን ታዳጊ ሴቶች ከወላጆቻቸውና ና ከቤተሰቦቻቸው ጋር ባላቸው መስተጋብር ላይ ያተኩራል። ለመሆኑ ታዳጊዎች የወላጆችን ምክር እንዴት ይመለከቱታል? በተለይም ታዳጊዎች ከወላጆች ለሚነሱ ሀሳቦች እንዴት ሪያክት ያደርጋሉ? እንደተለመደው በዚህ ርዕሰ ጉዳይ ላይ ሀሳባቸውን እንዲያካፍሉኝ ሁለት ታዳጊዎችን ጋብዣለሁ። እንኳን ደህና መጣችሁ። በቅድሚያ ፈቃደኛ ሆናችሁ በውይይቱ ስለተሳተፋችሁ አመሰግናለሁ። ውይይታችንን በትውውቅ ይባላለን። እኔ ትንቢ ሰውነት ይባላለሁ የ16 ዓመት ታዳጊና የአስረኛ ክፍል ተማሪ ነኝ። እናንተስ? ስሜ አብጌል ቴድሮስ ይባላል የ12ተኛ ክፍል ተማሪ ነኝ። የሶስ ሀርማንጋ ማይነር ስኩል የካውንስል ፕሬዚደንት ነኝ። ስሜ ሩት ካሳሁን ይባላል። የአስራሁለተኛ ክላስ ተማሪ ነኝ። የኤስኦኤስ ሄርማን ግማይነር ስኩል ሴክሬታሪ ነኝ፣ የስቱደንት ካውንስል ሴክሬታሪ ነኝ። መልካም። በቤተሰብ ውስጥ ወላጆች የተለያዩ ጉዳዮች ላይ ሀሳባቸውን ሲያነሱ ወይም ደግሞ ምክር ሲለግሱ ይታያል። ታዳጊዎች እነኚህን ሁኔታዎች በምን መልኩ ማኔጅ ማድረግ አለባቸው ብላችሁ ታስባላችሁ? ውይይታችን በዚህ ጀምር። እርግጥ ነው በቤተሰብ መሀል በሚኖረን መስተጋብር በአብዛኛው ጊዜ ወላጆች ሀሳቦች ሊያነሱ ይችላሉ። በቤተሰብ ውስጥም ደግሞ ወላጆች ምክር መስጠታቸው ተፈጥሯዊ ነው። ይህንን ደግሞ የሚያደርጉት ለእኛ ካላቸው መውደድና ና እኛ ቅድ መጠበቅ ወይም ፕሮቴክት ማድረግ ስለሚፈልጉ ነው። ታዳጊዎች ግን ደግሞ ይህንን ምክር መቀበል ብቻ ሳይሆን በአእምሯቸው መመዘን አለባቸው ብዬ አስባለሁ። ይህንንም ደግሞ የሚያደርጉት መጀመሪያ ምክርን በአግባቡ በመስማት ከዚያም ደግሞ የራሳቸውን ሁኔታ መመዘን ተገቢ ነው ብዬ አስባለሁኝ። እሺ፣ አንቺ ሳቢጌል በዚህ ጉዳይ ላይ ምን አይነት ሀሳብ ትሰጫለሽ? ሩት ያለችው እውነት ነው። ትክክል ናት። እኔ አዲሽነል ነገር የምጨምረው ነገር ቢኖር ወላጆቻችን የሚመክሩን ተግሳጽ እንኳን የሚለግሱበት ምክንያት ምንድን ነው? እነሱ ከኛ በላይ ኤክስፒሪየንስ አላቸው። ከኛ በላይ ብዙ ነገሮችን አይተዋል፣ ብዙ ነገሮችን ተምረውበት አልፈዋል እና ያንን ነገር ደግሞ እኛ ድጋሚ ያንን ጥፋት እንዳናጠፋ፣ ድጋሚ ልጆቻቸው ደግሞ እነሱ በወደቁበት ጉድጓድ ውስጥ እንዳይወድቁ፣ እንዳይደናቀፉ በሚል ነው ተግሳጽን የሚለግሱልን እና እኛም ደግሞ ታዳጊዎች የእነሱን ምክር እንደ አንድ ጥሩ ነገር ነው መቀበል ያለብን። እነሱ የሚነግሩን ነገር ኦፖዝ ከማድረግ ይልቅ ወይም ደግሞ አይ ምናምን ብለን ከማስቀመጥ ይልቅ እኛ እንዴት አሉን? ለምን አሉን? ይሄን ይሄን ቢያዩብን ነው ምን ቢያዩብን ነው እያለን እራሳችንን እንድንገመግብ የወላጆች ምክር በጣም አስተዋጽኦ አለው ለእኛም። ለዛ ወላጆች የሚመክሩንን ነገር እኛ ታዳጊዎች መቀበል አለብን መስማት አለብን ብዬ ነው ማምነው። መልካም አንዳንዶች ቤተሰብ ሁልጊዜ ልክ ነው ታዳጊዎች ቤተሰቦቻቸውን መስማት አለባቸው ይላሉ ሌሎች ደግሞ የማያምኑበት ነገር ሲኖር ቻሌንጅ ማድረግ አለባቸው ይላሉ በዚህ ሀሳብ ላይ እናንተ ምን ትላላችሁ ሩት ሁልጊዜ የምትለው ቃል ትንሽ አከራካሪ ናት ብዬ አስባለሁ ምክንያቱም ሁልጊዜ ልክ የሆነው ፍጹም የሆነው እግዚአብሔር ብቻ ነው ግን በዚህ ሁኔታ ካየ ነው ዲፔንድ ያረጋል ብዬ አስባለሁ። ለምሳሌ በአንድ በኩል ቤተሰቦቻችንን መስማት አስፈላጊ ነው ብዬ አስባለሁ ምክንያቱም እነሱ ከኛ የተሻለ ልምድና ኤክስፔሪንስ አላቸው። በአንድ ምሳሌ መግለጽ ካስፈለገ ስለ እሳት ማቃጠል የሚያውቀው እሳቱ ያቃጠለው ሰው ነው። ስለዚህ ቤተሰቦቻችን አልፈውበት የመጡት ነገር ወይ እነሱን የጎዳቸው ነገር እኛን እንዳይጎዳን በማሰብ ለእኛ ምክር ሊለግሱን ይችላሉ። ስለዚህ ታዳጊዎች ደግሞ ራሳቸው የሚያምኑበት ነገር ሲኖር፣ ለምሳሌ ኦፖዝ ወይ ከበላጆቻቸው አይዲያ ኦፖዝ የሚያረግ ኢሹ ወይም አይዲያ ሲኖራቸው በክብር መጠየቅና ሀሳባቸውን መግለጽ አለባቸው። ይህም ደግሞ ቻሌንጅ ማድረግ አይደለም ወይም አመፃ ማስነሳት ሳይሆን የአስተሳሰብ ብስለት ነው ብዬ አስባለሁ። ይህንን በኔጌቲቭ ወይ የሚረዱት ከሆነ ባክዋርድ ቲንኪንግ ነው እንደኔ ያሰብ እሺያዊ ጌን አንቺ ስምንት ያለሽ በዚህ ላይ የኔ ሀሳብ ደግሞ በዚህ ላይ ምንድን ነው፣ ብዙ ጊዜ ወላጆች ትክክል ናቸው የሚመክሩን ምክር ተግሳጻቸው፣ ምክራቸው ብዙ ጊዜ ትክክል ነው እና የወላጆቻችን ብዙ ጊዜ ወላጆች እኔ የሚሳሳቱት ብዬ ማስበው ከምክር ከተግሳጽ አንጻር ልጃቸው ጋር ወርደው ወይም ደግሞ ታዳጊዎች ጋር ወርደው የነሱንም የታዳጊዎችንም ሀሳብ ያሉበትን ሁኔታ ልጄ ምን ሌን ያለው ያ ወጣት ምን ሌን ያለው የሚለውን ጥያቄ ጠይቀው ምክርን ቢሰጡ ቢከዝ ምንም ቢሆን ወላጅ ለልጁ መጥፎ ብሎ ምንም አይነት ነገር አያደርግም፣ ሁላችንም እንደምናውቀው ነው። ይሄና ሁል ጊዜ ወላጆች ምክርን ሲሰጡ ተግዛዝን ሲሰጡ ልጃቸው ያለበትን ሁኔታ አይተው ምክርን ቢሰጡ ሞር ማደግ ይችላሉ። ታዳጊዎች ደግሞ ትክክል የሚሆኑበትም ማይሆኑበትም አለ። ለዛ ይሄንን ነገር ለማስማማት ምንድን ነው ወላጆች ታዳጊዎች ሌቭል ላይ ወርደው ያሉበትን ሁኔታ ያሉበትን ሜንተሊ ስቴብል ናቸው ወይ አይደሉም ልጆቹ ራሱ መጠየቅ አለባቸው። ልጆቹ መታወቅ አለባቸው። ለዛ ያንን ነገር ወላጁ አንደርስታንድ አድርጎ የልጁን ሁኔታ አንደርስታንድ አድርጎ ተግዛዘን ቢቀበል ያ ወላጅ ትክክል ነው ማለት ነው። ጥሩ ሀሳቦችን ሁለታችሁ ማንስታችኋል። ወደ ቅጣዩ ስንሄድ ወላጆች ያላቸው የህይወት ና ታዳጊዎች አሁን ላይ ያሉበት የቴክኖሎጂ ዘመን የተለያየ መሆኑ ተጽዕኖ ይፈጥራሉላችሁ ታስባላችሁ? አብጌ በጣም ተጽዕኖ ያሳድራል። በጣም ተጽዕኖ አለው። ቢካዝ አሁን ኤግዛምፕል ሰጥቼ ባስረዳችሁ ደስ ይለኛል። የበድሮ ጊዜ አሁን ለምሳሌ እናቶቻችን፣ አያቶቻችን እራሱ ያደጉበትን ሁኔታ አይት ብናየው እና አሁን እኛ ያለንበትን ሁኔታ ብናየው በጣም የተለያየ ነገር አለ። አሁን ለምሳሌ ወላጆቻችን ያደጉበት ስታይል ምንድን ነው? ኮሚኒቲያቸውን ነው በቃ የሚመስሉት። ያ ታዳጊ ቤተሰቡን ነው የሚመስለው ኢንቫይሮንመንቱ ነው የሚመስለው እና ያ በዛን ጊዜ የነበሩ ታዳጊዎች ምንድነው እነሱን ኢንፍሉንስ የሚያደርገው ወይም ደግሞ ሼፕ የሚያደርጋቸው ምንድነው? ወላጅና ጓደኛ ነው። ቢካዝ ምንም አይነት ሶሻል ሚዲያ የለም በዛን ጊዜ። ምንም አይነት ከዛ ውጪ ልጆችን ኢንፍሉንስ ሊያደርግ የሚችል ነገር የለም። ነገር ግን በእኛ ቦታ ላይ መተሽ በእኛ ጄኔሬሽን መተሽ ስታዩ ደግሞ ምንድነው? ሶሻል ሚዲያ አለ። ጓደኛሽ ራሱ የሚነግርሽ ነገር ከጭንቅላትሽ ላይ ጥያቄ ይፈጥርብሻል ሶሻል ሚዲያ ላይ የምታዩ ነገር ጥያቄ ይፈጥርብሻል የወስተርን ደግሞ አለ የወስተርን ኢንፍሉወንስ አለ በዚህ በዲቨሎፒንግ ካንትሪዎች ላይ በተለይ እና ያ ያ ነገር ስታስቢ በጣም የተለያየ ነገር አለ ይሄ ጀኔሬሽን በጣም ብዙ በብዙ ነገር ኢንፍሉወንስድ ነው ብዬ አስባለሁ አንቺ ስሩት ምንት ያለሽ በጣም ይፈጥራል። ከቴክኖሎጂ ጋፑ በጣም ልዩነት ይፈጥራል ብዬ አስባለሁ። ለምሳሌ አሁን ወላጆች ያደጉበት ዘመን ከዛሬ ቴክኖሎጂ በጣም የተለያየ ነው። ከሱም ደግሞ የተሻለ ኤግዛምፕል ለመስጠት አሁን በእኛ ቤት ወንድሜ የሚቀጣበት ወንድሜ አሁን ሙሉ መገረፍ ነበረ። እኔ ጋር ሲመጣ ግርፊያና ምክር ሆነ፣ ታናሽ ጋር ሲሄድ ደግሞ ምክር ብቻ ሆነ። አይደለም በወላጅና በታዳጊ መሀል አሁን ባለው በቅርብ ጀኔሬሽን ራሱ ብዙ ልዩነት አለ። ስለዚህ አንዳንድ ጊዜ ቤተሰቦቻችን ሙሉ በሙሉ እኛን ላይረዱን ይችላሉ እና በተመሳሳይ ጊዜ ደግሞ ታዳጊዎች የወላጆቻቸውን ሕይወት ልምድ መውሰድ አለባቸው ምክንያቱም የእነሱ ሕይወት ሞር የትምህርት ይዞታ አለው ለእኛ ለወደፊታችን ጠቃሚ የሚሆን ማለት ነው። ሁለታችሁም ያነሳችሁት ሀሳብ ላይ በምክንያት ወይም ደግሞ በምሳሌ ያስደግፉ ብትባሉ እንዴት ማስረዳት ትችላላቸዋል? ለምሳሌ አንድ ሰው መጥቶ ሀሳባችሁን ጀስቲፋይ አድርጉ ቢላችሁ ማለት ነው። ሩት ኦኬ። በአንድ በኩል ወላጆቻችንን መስማት አለብን ስንል፣ ለምሳሌ እነሱ ያንን ነገር አልፈውታል፣ ጉዳቱና ጥቅሙንም ያውቁታል። ለአብነት ያክል ብዙ ጊዜ ወላጆች ውጭ አትቆዩ፣ አታምሹ ምናምን ነገር ይኖራል። ይህንንም ደግሞ የሚሉን እነሱ ከኛ የተሻለ የውጭውን ኢንቫይሮንመንት ጉዳቱን ያውቁታል። ስለዚህ እኛን ለመጠበቅ ካላቸው ነገር አንጻር ያንድ ሊከለክሉን ይችላሉ ማለት ነው። አቢጌል አንቺስ እንዴት ጀስቲፋይ ማድረግ ሚዲያ ላይ እንዳየሁት ከሆነ የሆነ ልጅ አለ ትምህርት ላይ ብዙ ጎበዝ አይደለም። እና ሁሌ እናቱን ምን ይላታል ማልፍ ይመስልሽ ይሆን መሰራ ይመስልሽ ይሆን እያለ ብዙ ጊዜ ይጠይቃታል። እሷ ግን አቴንሽን አልሰጠችውም ለዛ ነገር። በጣም ክሎዝ ስላልሆኑ ምንም ቢፈጠር መጥቶ ለእሷ ስለማይነግራት ራሱን አጥፍቶ ተገኘ ማለት ነው ልጁ ለዛ እኔ ምንድነው ምለው በቃ ወላጆች ከልጆቻቸው ጋር በጣም ክሎዝ መሆን አለባቸው። ቢኮዝ የአንድ ታዳጊ በስት ፍሬንዱ ወይም ደግሞ ጓደኛው፣ የቅርብ ጓደኛው መባል ያለበት ወላጅ ነው እንጂ ሌላ ሰው አይደለም። ውይይታችንን ወደ ማጠቃለል የመጣን ነው። ታዳጊዎች ከወላጆቻቸው ጋር ባለው መስተጋበር ሁለታችሁም የተለያዩ ሀሳቦችን እንዲሁም ምልከቶችን አንስታችኋል እና እነዚህ ምልከቶች እንዴት ማስታረቅ እንችላለን እንዴት ማስማማት እንችላለን ብላችሁ ታስባላችሁ ሩት? ይህን ሀሳብ ለማስታረቅ ታዳጊዎችና ወላጆች መካከል ያለውን ልዩነት አንደኛ በመነጋገር፣ ሁለተኛ ደግሞ በመግባባት ማስታረቅ ይቻላል እና ታዳጊዎች መጀመሪያ የወላጆቻቸውን ሀሳብ በክብር መስማት አለባቸው። በመቀጠልም ደግሞ የራሳቸውን አመለካከት ሰላማዊና ግልጽ በሆነ መንገድ መግለጽ ይገባቸዋል ማለት ነው። ሶ በዚህ መልኩ ወላጆች የልጆቻቸውን ሁኔታ ይረዳሉ፣ ታዳጊዎችም ደግሞ የወላጆቻቸውን ልምድ ይካፈላሉ፣ ሼር ያረጋሉ ማለት ነው። ሶ ይህንን በማድረግ ጤናማ የሆነ የቤተሰብ ግንኙነት መፍጠር ይቻላል። አንቺ ሳቢ ጌል እንዴት ማስማማት ይቻላል እንዴት ማስታረቅ ይቻላል ብለሽ ታስበልሽ ሩት አጠቃለዋለች። አሁን እኮ የድሮ ጀኔሬሽንና የአሁኑ ጀኔሬሽን የሚለያይበት ምክንያትም ይሄ ነው። የድሮ ጊዜ ወላጆች ይፈራሉ፣ ለወላጆች አንናገርም። ብዙ ነገሮችን ወደ ራሳቸው ነበረ የሚይዙት የነበረው። ለዛ ነው ብዙ ጥፋቶች የሚጠፋ የነበረው ለዛ። አሁን በቃ በአሁን ጀኔሬሽን ላይ በጣም ብዙ ነገር ተቀይሯል። ይሆ አሁንም እንዳወራ ነው፣ ሶሻል ሚዲያ አለ፣ ፒር ኢንፍሉንስ አለ፣ ብዙ ብዙ ነገሮች አሉ። ለዛ ይህንን ነገር ደግሞ መቅረፍ የምንችለው በመፈራራት ወይም ደግሞ በመራራቅ ሳይሆን ወላጆች ልጆቻቸውን በማዳመጥ ያሉበትን ሁኔታ በመስማት ብዙ ነገሮችን መቀበል፣ እኛም ደግሞ ሰምተን ተግባራዊ ማድረግ ይኖርብናል። በተጨማሪ ምክር ለምሳሌ ከወላጆች ዋን ዌይ ብቻ ወይም ስትሬት ፎርዋርድ መሆን የለበትም። በዚህ ወጣ በዚህ ግባ እንደዚህ አድርግ ሲባል ፓኒሽመንትን ይመስለው ለልጁም ደስ ብሎ ያደረገውም ወይም ከሱ የሚወጣበትን የውሸት መንገድ ይፈልጋል። ስለዚህ ምክር መሆን ያለበት እንደዚህ አርግ እንደዚህ አርግ ሳይሆን ያን ነገር እንዲያደረግ ወላጆች ማገዝ አለባቸው፣ ወይም ከልጆቻቸውም ደግሞ መስማት አለባቸው እንደዚህ እንደዚህ እንኩት እኮ ይሄ ሀፕን ስላረገ ነው በማለት ይሄ ቱ ወይ ሆኖ በጠረጴዛ ዙሪያ መግባባት አለባቸው እንጂ ዋን ወይ ብቻ መሆን የለበትም ምክር አድማጮቻችን ታዳጊዎች ከበለጆቻቸው ጋር ባላቸው መስተጋብር ርዕሰ ጉዳይ ያደረግነው የዝምታ ሰባሪ የአዳጊ ሴቶች ዝግጅታችን ያደመጣችሁትን ይመስል ነበረ። በውይይቱ የተሳተፉትን ታዳጊ ሩትና ታዳጊ አቢጌልን በአድማጮች ስም ከልብ እያመሰገብ የምሰናበታችሁ ትንቢት ሰውነት ነኝ። ሰላም።